so ኢትዮጵያ እየገነባች ባለችው ህዳሴ ግድብ ዙሪያ አንዳንድ ዓለም አቀፍ የመገናኛ ብዙኃን የሚዘግቡበት መንገድ የተፋሰሱን ሀገራት የጋራ ተጠቃሚነት የሚያበረታታ አይደለም ሲሉ ሰሞኑን በተካሄደው ውይይት የተሳተፉና በዘርፉ ጥናት ያደረጉ ምሁራን ገለጹ። አንዳንድ የመገናኛ ብዙኃን ተቋማት የህዳሴ ግድቡን ጉዳይ ለኢትዮጵያ የሉዓላዊነት ለግብጽ ደግሞ የህልውና ጉዳይ አድርገው መዘገባቸው በወንዙ ፍትሀዊነትና የጋራ ተጠቃሚነት ላይ አሉታዊ ተጽዕኖ ፈጥሯል ባይ ናቸው ምሁራኑ። አስቴር ምስጋናው ዝርዝሩ ልካለች። ታላቁ የኢትዮጵያ ህዳሴ ግድብ ግንባታው ከተጀመረ አስር ዓመታትን አስቆጥሯል። በእነዚህ አስር ዓመታት ታዲያ ግድቡ ኢትዮጵያ በሌሎች ሀገራት ዘንድ እንድትታወቅ መልካም አጋጣሚ ፈጥሯል ይላሉ በባህር ዳር ዩኒቨርሲቲ ፖለቲካ ሳይንስ እና ዓለም አቀፍ ግንኙነት መምህር የሆኑት ተባባሪ ፕሮፌሰር ውብ እግዚሔር ፈረደ በዓለም አቀፍ ደረጃ ዘራይዞ አፍሪካን ሽዘራይዞ ኢትዮጵያዘራዘራ የሚል ናሬቱች አጠቃላይ በኢትዮጵያ መነሳት ኢትዮጵያ መነሳት ኢትዮጵያ መነሳት የሚሉ ويقولون أن أن هذا المشروع يقولون أن هذا المشروع በባህር ዳር ዩኒቨርሲቲ በጋዜጠኝነትና ስነ ተግባቦት የትምህርት ክፍል የሁለተኛ ድግሪ ማሞያ ጽሁፉን በታላቁ የኢትዮጵያ ህዳሴ ግድብና የዓለም አቀፍ ሚዲያ አዘጋገብ ዙሪያ ያዘጋጀው ጋዜጠኛ ዮሐንስ ልጅ አለም ሌላው አስተያየት ሰጭ ነው። ቀደም ብሎ ኢትዮጵያን ከእርስ በርስ ጦርነትና ከረሃብ ጋር እያያያዙ የመግለጽ ዝንባሌ ነው በዓለም አቀፉ የመገናኛ ብዙሀን ዘንድ የነበረው። ሁኔታ የሚያስረዳን ግን የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ከተጀመረ በኋላ የብዙሀን መገናኛዎቹ ይህንን ጉዳይ አንስተውታል። ይህ መልካም ነገር ነው። ምክንያቱ ም አንደኛ ኢትዮጵያን ከተፈጥሮ ሀብት ጋር ከወንዝ ጋር አያይዘው ዘግበዋል። ሀብትን አስተዋውቋል። በሌላ በኩል ደግሞ ከግንባታ ከልማት እቅድ ጋር ኢትዮጵያን አስተዋውቋል ማለት ነው። ስለዚህ ይሄ በጣም መልካም ገጽታ ነበር። ግድቡ የኢትዮጵያ አምባሳደር ሆኖ ቆይቷል ማለት እንችላለን። አስቴ ዓለም አቀፍ የመገናኛ ብዙሀን በኢትዮጵያ ህዳሴ ግድብ ዙሪያ ሰፊ ሽፋን ቢሰጡም በአዘጋገብ ስልታቸውና በቋንቋ አጠቃቀማቸው ግን መሰረታዊ ችግር አለባቸው ባይ ነው። ዮሐንስ ለጥናቱ መነሻ ያደረገው ኢትዮጵያ፣ ግብፅና ሱዳን የዛሬ ዓመት በዋሽንግተን ያደረጉትን ድርድር ነው። ግድቡ ለኢትዮጵያ የለዋላዊነት ለግብጽ ደግሞ የህልውና ጉዳይ እንደሆነ የሚያሳይ ዘገባ ያቀረቡ መገናኛ ኛ ብዙሀን እንደነበሩ ነው የሚናገሩ። እንደዚህ አይነት የዘገባ አቀራረብ ደግሞ በአደራደሪ ሀገራት ዘንድ ያልተገባ መረዳት እንዲኖር እድል ይፈጥራል በማለት አብራርቷል። እንግዲህ እኔ በ2012 በባህር ዳር ዩኒቨርሲቲ በጋዜጠኝነት መስክ ሁለተኛ ዲግሪ በምሰራበት ጊዜ ጥናት ያደረግኩት አልጀዚራና ቢቢሲ አሜሪካ ምራሹን ድርድር በህዳሴው ግድብ ዙሪያ ሲዘግቡ በምን ሁኔታ ዘገቡት የሚለው ላይ ጥልቅ ትንታኔ የሚሰጥ ጥናት ነው ለማድረግ የሞከርኩት ታላላቅ አለም አቀፍ የብዙሀን መገናኛዎች በተለይ ደግሞ ቢራ በወቅቱ የነበረውን ሁኔታ በሚዘገቡበት ጊዜ የታላቁ ኢትዮጵያ ሕዳሴ ግድብን ከውጥረት ከግጭት፣ ከጦርነት ጋር የማያያዝ ሁኔታን ታዝቢያለሁ እና በአዘጋገብ ሂደቱ ምንድን ነው ያስተዋልኩት? አንደኛ የታላቁ የኢትዮጵያ ሕዳሴ ግድብን ከውጥረት ግጭት፣ ጦርነት ጋር ማስተሳሰር ይህ ትክክለኛ ነገር አይደለም። ምክንያቱም ለጦርነት ለግጭት፣ ለውጥረት ምክንያት የሆነው ነገር ምንድን ነው ብለን በጥልቀት ስንፈትሽ ግብጾች ለግድቡ ያላቸው አመለካከት አቲቲዩድ ነው። ግድቡ የኃይል ማመንጫ ግድብ ነው። ውሃው እዛ አካባቢ ተጠራቅሞ ተርባይን መትቶ ነው በነበረበት የፍሰት አቅጣጫ የሚሄደው። አልጀዚራም ሆነ ቢቢሲ የታላቁን የኢትዮጵያ ህዳሴ ግድብ ዘገባ በሚሰሩበት ጊዜ በወቅቱ ማለት ይቻላል ታላቁ የኢትዮጵያ ህዳሴ ግድብ ለኢትዮጵያውያን የሉዓላዊነት ጉዳይ እንደሆነ ለግብጾች ደግሞ የህልውና ጉዳይ እንደሆነ ተደርጎ ነው የተዘገበው ግን በትክክል እንደዚያ ነው ወይ ይህስ ማለት ምን ማለት ነው ብለን ስንፈትሽ ነገሩ እንደዛ ለመሆኑን በተለያዩ እውነታዎች ማረጋገጥ ይቻላል እዚህ ላይ ሁለት ነገሮች ናቸው ሚዛን ላይ የመጡት አንደኛው የሉዓላዊነት ጉዳይ ሁለተኛው ደግሞ የህልውና ጉዳይ ሁለቱም ጉዳዮች ሚዛን ላይ ስናስቀምጥ የአለም አቀፉ ማህበረሰብ ሆነ የትኛው የሰው ልጅ ለህልውና ጉዳይ ቅድመ ይሰጣል። ህልውና ከተረጋገጠ በኋላ ነው ለኋላዊነት የሚከበረው። እንደውም ነገሩን ገልበጠን ካየ ነው የታላቁ የኢትዮጵያ ህዳሴ ግድብ የህልውና ጉዳይ የሚሆነው ለኢትዮጵያ ነው። ምክንያቱም ዛሬ እኮ ኢትዮጵያ ውስጥ ታላቅ የሆነ ፋብሪካ ይተከል ቢባል ኤሌክትሪክ ኃይል ያስፈልገዋል። ወጣቶች አይቀጠሩም። ስለዚህ እየተሰደዱ ነው፣ በበረሃዊ እያለቁ ነው፣ እየሞቱ ነው። ስለዚህ የህልውና ጉዳይ የሆነ ያለው የታላቁ የኢትዮጵያ ህዳሴ ግድብ ለኢትዮጵያ ነው። ሴቶች ወደ ጫካ ሲሄዱ ይደፈራሉ። መብራት አያገኙም። ትውልዱ በቂ ትምህርት ቤቶችን ብንፈትሽ በደን ማጥናት አይችሉም ላብራቶሪ የለም። በአጠቃላይ መብራት የለም ስንል ህይወት፣ ልማት፣ ስልጣኔ፣ እድገት፣ ህልውና በተለይ በአንደኛው መቶ ክፍለ ዘመን ጥያቄ ምልክት ውስጥ እየገባ ነው የሰዎች ህልውና። ስለዚህ የህልውና ጉዳይ ነው ካልን ይልቅ ለኢትዮጵያ ነው ሊሆን የሚችለው ማለት ነው። የመገናኛ ብዙሀን አውታሮች ዘገባዎቻቸውን ሲያዘጋጁ የግብጽን የቆየ ታሪካዊ የበላይነትን በሚያስጠብቅ መልኩ ሳይሆን የአስራአንዱ የተፋሰሱ ሀገራት ፍትሐዊና የጋራ ተጠቃሚነትን በሚያረጋግጥ መልኩ መሆን አለበት የሚለውም የኢትዮጵያውያኑ ምሁራን እምነት ነው። መገናኛ ብዙሀን በት ጊዜ የአንድን ወገን የቆየ የበላይነት በሚያስጠብቅ መንገድ ሳይሆን 11 ሀገራት 280 ሚሊዮን ህዝቦች ፍትሐዊ በሆነ መንገድ በጋራ መልማት መጠቀም የሚችሉበትን መንገድ በሚያመላክት ሁኔታ ነው ሊዘግቡት የሚገባው ብዬ ነው ማምነው። እንግዲህ የአባይ ወይም የናይል ተፋሰስን ተፈጥሮን በምናጤንበት ጊዜ ከግጭት ይልቅ ለትብብር ከጦርነት ይልቅ በጋራ ለመልማት እጅግ የተመቸ ተፈጥሯዊ ሁኔታን የተላበሰ ነው የወንዙ ተፈጥሮ በራሱ። ምክንያቱም የኢትዮጵያ ተራራማ አካባቢዎችን በምናይበት ጊዜ ወንዙ አልፎባቸው በሚሄዱ ቦታዎች ታላቁ የኢትዮጵያ ህዳሴ ግድብ ብቻ ሳይሆን ሌሎች ታላላቅ የኃይል ማመንጫ ግድቦችን መገንባት የሚያስችል ተፈጥሮ አለው። በሌላ በኩል ደግሞ በኢትዮጵያ ተራራማ አካባቢዎች ላይ ውሃውን በምንይዝበት ጊዜ እንደ ኃይል ማመንጫ ከጀርባ በሚቀመጥበት ጊዜ ትነትን ይከላከላል። በአንጻሩ ግብፅንና ሱዳንን በምናይበት ጊዜ ደግሞ እጅግ ደልዳላ የሆነ ለመስኖ ልማት የተመቼ አካባቢ እናገኛለን። ስለዚህ በላይኛው የተፋሰስ ሀገራት የኤሌክትሪክ ኃይልን በስፋት ለማመንጨት የሚያስችል ጸጋ አለው። በታችኞቹ የተፋሰሱ ሀገራት ደግሞ ለመስኖ የተመቸ ነው። ተፋሰሱ ስለዚህ ኢትዮጵያ ላይ የኤሌክትሪክ ኃይል መነጨ ማለት ለሱዳንና ለግብጽ የኤሌክትሪክ ኃይል የሚያገኙበትን ጸጋ ፈጠረ ማለት ነው። ተፋሰሱ በአንጻሩ ግብጽና ሱዳን ላይ ደግሞ ሰፊ የመስኖ ስራ ከተሰራ የግብርና ምርቶችን የመስኖ ውጤቶችን ኢትዮጵያ በርካሽ ዋጋ ልታመጣ ትችላለች ማለት ነው። ስለዚህ የመገናኛ ብዙሀን ይህንን መልካም ጸጋ ማጉላት፣ ማስታወቅና ለተደራዳሪ ወገኖችን የመፍትሄ አመላካቾች መሆን ይኖርባቸዋል። ኢትዮጵያ፣ ግብጽና ሱዳን የህዳሴውን ግድብ አስመልክቶ የሶስትዮሽ ውይይት ሲያካሂዱ ቆይተዋል። እስካሁን ግን አለን የሚሉትን እውነት ማስታረቅ ከስምምነት መድረስ አልቻሉም። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።